hagernya report ኢትዮጵያ በአሜሪካ የፍልሰት ቪዛ ከማያገኙ ሰባ አምስት ሀገራት መካከል አንዷ ሆነች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ኢትዮጵያን ጨምሮ ለ ሰባ አምስት ሀገራት የፍልሰት ቪዛ መስጠት ማቆሙ ተገልጿል። ይኸው ላልተወሰነ ጊዜ የቆመው የአሜሪካ የውጭ ጉዳይ መስሪያ ቤት ይፋ ያደረገው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የከለከሉት የቪዛ መስጠት ፕሮግራም የፕሬዚዳንቱ አስተዳደር ይህንን ውሳኔ ያሳለፈው በመንግስት ድጋፍ ላይ የተመሰረተ ህይወት የሚገፉ ፍልሰተኞችን ቁጥር ለመቀነስ በመሆኑ ነው ተብሏል። ፍልሰተኞች አሜሪካ እንዳይገቡ ከታገዱባቸው ሌሎች የአፍሪካ ሀገራት መካከል ኤርትራ፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ግብፅ፣ ዩጋንዳ፣ ሩዋንዳና ታንዛኒያ ይገኙበታል። እገዳው ወደ አሜሪካ ለጊዜያዊ ጉብኝት ወይም ለንግድ ሥራ ለመጓዝ ቪዛ የሚጠይቁ ሰዎችን አይመለከትም ነው የተባለውም። በሰባ አምስቱ ሀገራት ላይ የተጣለው የፍልሰተኞች እገዳ ከጥር 13 ጀምሮ ተግባራዊ የሚደረግ ሲሆን እገዳው ለምን ያህል ጊዜ ጸንቶ እንደሚቆይ ግን የአሜሪካ የውጭ ጉዳይ መስሪያ ቤት አልጠቀሰም። በኢትዮጵያ ሀገራዊ ምክክር ዋና ጉባኤ ላይ ከአራት ሺህ በላይ ተወካዮች ይሳተፋሉ ተባለም። በኢትዮጵያ ሀገራዊ የምክክር ዋና ጉባኤ ላይ ከሀገር ውስጥና ከዲያስፖራ የተወከሉ ከአራት ሺህ እስከ አራት ሺህ አምስት መቶ የሚደርሱ ተሳታፊዎች ይገኛሉ ተብሎ እንደሚጠበቅ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። የኮሚሽኑ ቃል አቀባይ ጥበቡ ታደሰ ለሀገር ውስጥ መገናኛ ብዙኃን እንደገለጹት ኮሚሽኑ ዋናውን ሀገራዊ የምክክር ጉባኤ ከጥር 30 2018 ዓ ም ጀምሮ ለማካሄድ አቅዶ የተለያዩ የቅድመ ዝግጅት ስራዎችን እያከናወነ ነው። የምክክር ጉባኤው ሰላማዊ በሆነ ሁኔታ እንዲካሄድና ተሳታፊዎች አለባቸውን ትልቅ ሀገራዊ ኃላፊነት መውጣት እንዲችሉ አስፈላጊውን ዝግጅት እያደረግን ነው ብለዋል። ይህ ጉባኤ በሀገሪቱ ለሚታዩ መሰረታዊ ችግሮች መፍትሄ ለማምጣት ትልቅ ሚና ይኖረዋል ተብሎ የታመነበት መሆኑ የተገለጸ ሲሆን ኮሚሽኑም ሂደቱ አካታች እንዲሆን በተለያየ መልኩ በትኩረት እየሰራ መሆኑን ሲገልጽ መቆየቱ ይታወሳል። በጉባኤው ላይ የሚሳተፉ ተወካዮች ከሁሉም የማህበረሰብ ክፍሎች የተውጣጡና የተለያዩ የፖለቲካና የማህበረሰባዊ አመለካከቶችን ያንጸባርቃሉ ተብሎ እንደሚጠበቅ ተገልጿል። የኢትዮጵያ የመንግስት የልማት ድርጅቶች የሀብት መጠን ስምንት ነጥብ ሁለት ትሪሊየን ብር ደርሷል አለ የኢትዮጵያ ኢንቨስትመንት ሆልዲንግስ። ተበታትኖ የቆየውን ሀብት በተደራጀ መልኩ የማስተሳሰር ተግባራዊ ስራዎች መሰራታቸውን ተከትሎ የመንግስት የልማት ድርጅቶች የሀብት መጠን ስምንት ነጥብ ሁለት ትሪሊየን ብር ደርሷል ብሏል የኢትዮጵያ ኢንቨስትመንት ሆልዲንግስ። የኢትዮጵያ ኢንቨስትመንት ሆልዲንግስ 41 የመንግስት የልማት ድርጅቶችን ወደ አንድ በመሰብሰብ በ2014 ዓ ም መቋቋሙ ሲሆን ያስታወሱት የተቋሙ ዋና ስራ አስፈጻሚ ዶክተር ብሩክታዬ፣ ይህ ውሳኔ ከመወሰኑ አስቀድሞ የመንግስት የልማት ድርጅቶች የፋይናንስ የኦዲት የካፒታል የብድር ጫናና የኮርፖሬት አስተዳደር ችግር ውስጥ ነበር ተብሏል። አሁን ላይ በተቋሙ ስር የሚገኙት እነዚህ የልማት ድርጅቶች ዘመናዊ የባለቤትነት የአስተዳደር ስርዓትና ዓለም አቀፍ የኮርፖሬት አስተዳደር ስርዓት የተዘረጋላቸውና ዘመናዊ የኦዲት ሥርዓትንም የሚከተሉ ሆነዋል ብለዋል። ይህም ተቋማቱ ከኪሳራ ወጥተው ወደ ትርፋማነት እንዲሸጋገሩ አስችሏል፣ ያሉት ዋና ስራ አስፈጻሚው ባለፉት አራት ዓመታት የተቋማቱ አጠቃላይ ገቢ ቀድሞ ከነበረበት ከ704 ቢሊዮን ብር ወደ 6.1 ትሪሊዮን ብር አድጓል ብለዋል። የመንግስት የልማት ድርጅቶች በአሁኑ ወቅት በ36 ግዙፍ ፕሮጀክቶች ላይ እየተሳተፉ እንደሚገኙና በአጠቃላይ በእነዚህ ተቋማት ስር ያለው የሀብት መጠንም 8.2 ትሪሊዮን ብር ደርሷል ብለዋል። ዶናልድ ትራምፕ በድጋሚ ኢትዮጵያንና ግብፅን አደራድራለሁ አሉም። ፕሬዚዳንቱ ለግብፅ አቻቸው አብዱልፋታህ አልሲሲ በጻፉት ደብዳቤ በታላቁ የኢትዮጵያ የሕዳሴ ግድብ ዙሪያ ዳግም ኢትዮጵያንና ግብፅን የማደራደር ፍላጎት እንዳላቸው ገልጸዋል። ፕሬዚዳንት ትራምፕ ከዚህ በፊት በተመሳሳይ ኢትዮጵያ፣ ግብፅና ሱዳንን በሕዳሴው ግድብ አለመግባባት ዙሪያ በዋሽንግተን ማደራደራቸው ይታወሳል። ኢትዮጵያ ይህ ድርድር ጥቅሜን አሳልፎ የሚሰጥ ነው በሚል አቋር መውጣቷ አይዘነጋም። በግብፅና በኢትዮጵያ መካከል ያለውን የአባይ የውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት ለመፍታት የአሜሪካንን ሽምግልና ዳግም ለማስጀመር ዝግጁ መሆናቸውን ፕሬዚዳንት ዶናልድ ትራምፕ በደብዳቤ መግለጻቸው አነጋጋሪ ሆኖ ሰንብቷል። ፕሬዚዳንት ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታት ቅድሚያ የሰጡት በግብፅና በኢትዮጵያ መካከል ከፍተኛ ወታደራዊ ግጭት እንዳይቀሰቀስ ለመከላከል እንደሆነ በአሜሪካ የውጭ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ከፍተኛ አማካሪ መግለጻቸውን የተለያዩ መገናኛ ብዙኃን እየዘገቡ ነው። የአሜሪካው ፕሬዚዳንት የህዳሴውን ግድብ ድርድር እንደገና ለማስጀመር መዘጋጀታቸውን የገለጹት ጥር 8 ቀን 2018 በጻፉት ይፋዊ ደብዳቤ ነው። የፕሬዚዳንቱ ደብዳቤ በቅደም ተከተል ለሳውዲ አረቢያ ልዑል አልጋውራሽ መሐመድ ቢን ሳልማን፣ ለተባበሩት አረብ ኤሜሬቶች ፕሬዚዳንት ሼህ መሐመድ ቢን ዛይድ አልናህያንና ለኢትዮጵያው ፕሬዝዳንት አምባሳደር ታያ ከስላሴ ስላሴ እንደዚሁም ለሱዳን ለዋላዊ የሽግግር ምክር ቤት ሊቀ መንበር አብዱልፋታህ አልቡርሃን ግልባጭ መደረጉ ተገልጿል። ትራምፕ ለኤልሲሲ በጻፉት ደብዳቤ በግል ግንኙነታቸውና አሜሪካ ለግብፅ ሕዝብ ሰላምና ደህንነት ባላት ቁርጠኝነት መንፈስ በኢትዮጵያና ግብፅ መካከል የሚካሄደውን ድርድር ዳግም ለማስጀመር ዝግጁ መሆናቸውን አስታውቀዋል። የአሜሪካ ሽምግልና በግብፅና በኢትዮጵያ መካከል ያለውን የአባይ የውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት ለመፍታት የሚደረግ እንደሆነም አመልክተዋል። ኢትዮጵያ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ያለችው አንዳችም ነገር የለም። የኢትዮጵያ አቪየሽን ዩኒቨርሲቲ 457 የአቪየሽን ባለሙያዎችን አያስመረቀም። ዩኒቨርሲቲው 58 ፓይለቶችን 115 የአውሮፕላን ጥገና ቴክኒሻኖችን እና 284 የበረራ አስተናጋጆችን አስመረቀም ተመራቂዎቹ ከ12 ሀገራት የተውጣጡ ሲሆን ይህም አህጉራዊ የአቪየሽን ትስስርን ለማጎልበት ሚናው የጎላ መሆኑን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ገልጸዋል ከኢትዮጵያውያኑ በተጨማሪ የጣሊያን የካሜሮ ቻድ፣ ጋቦን፣ ማዳጋስካር፣ ማላዊ፣ ናይጄሪያ፣ ሴኔጋል፣ ታንዛኒያ፣ ኡጋንዳ እና የየመን ሰልጣኞች ከተመራቂዎቹ መካከል ይገኙበታል ተብሏል። ከጤፍ የተሰራ የወተት ምርትን ለዓለም ገበያ ማስተዋወቋን ኢትዮጵያ ገለጸች። ኦሪጂናል ቴፍሊ የተባለው ከጤፍ የተሰራ የወተት ምርት በለንደን በሚገኘው የኢትዮጵያ ኤምባሲና በአምራቾቹ ትብብር በተዘጋጀ የማስተዋወቂያ መድረክ በይፋ ተመርቋል። በዝግጅቱ ላይ ከንግዱ ማህበረሰብ፣ ከሚዲያ፣ ከእንስሳት ተዋጽኦች ነጻ በሆኑ ምግቦች ምርትና ግብይት ውስጥ የሚሳተፉ ኢንዱስትሪዎች አባላትና የማህበራዊ ሚዲያ ሰዎች ተገኝተዋል ተብሏል። በአሁኑ ጊዜ ከእጽዋት የተዘጋጁ የምግብ አማራ ራጮች ፍላጎት እየጨመረ መምጣቱ የሚታወቅ በመሆኑ ዝግጅቱ ጤፍን ለዓለም አቀፍ ታዳሚዎች የበለጠ ለማስተዋወቅ እድል እንደፈጠረን ተገለጸውም። በብሪታንያ የኢትዮጵያ አምባሳደር ብሩክ መኮንን በንግግራቸው ጤፍ በኢትዮጵያውያን የአመጋገብ ዘይቤ ውስጥ ያለውን ሰፊ ቦታ፣ እንደዚሁም የአየር ንብረት ለውጥን ለመቋቋም በሚችሉ የምግብ ስርዓት ጥናቶች ላይ ሊያበረክት ስለሚችለው አዎንታዊ አስተዋጽኦ አብራርተዋል ተብሏል። የኦሪጂናል ቴፍሊ መስራቾች አዲስ ምርት አዳዲስ የገበያ ሰንሰለቶችን ከመፍጠር በተጨ በተጨማሪ ጤፍ ከኢትዮጵያ ጋር የተቆራኘ መሆኑን ለዓለም እንደሚያስተዋውቅም ተነግረዋል። በሄንሊ የፓስፖርት መለኪያ የኢትዮጵያ ፓስፖርት ወደ 43 መዳረሻዎች ያለ ቪዛ በመውሰድ ከዓለም ዘጠናኛ ደረጃ ላይ ተቀመጠም። በዓለም ላይ የሚገኙ 199 ፓስፖርቶችን እና 227 የጉዞ መዳረሻዎችን መሰረት በማድረግ የፓስፖርቱ ባለቤቶች ያለ ቪዛ ምን ያህል ቦታዎች መሄድ እንደሚችሉ በማየት ደረጃ የሚሰጠው የሄንሊ 2026 የፓስፖርቶች ደረጃ ይፋ ሆኗል። በዚህም መሰረት የኢትዮጵያ ፓስፖርት ወደ ኢራን፣ ሲንጋፖር እና ወደ ታይላንድ ጨምሮ ወደ 43 መዳረሻዎች ያለ ቪዛ በመውሰድ ከዓለም ዘጠናኛ ደረጃ ላይ ተቀምጧል። ኢትዮጵያ በደረጃው አምና ከነበረችበት ዘጠና አራተኛ ሰባተኛ ደረጃ አራት ደረጃዎችን በማሻሻል በ2026 ዘጠናኛ ደረጃ ላይ ተቀምጣለች። የኢትዮጵያ ፓስፖርት ደረጃው ከተጀመረበት ከፈረንጆቹ 2006 ወዲህ ያገኘው ዝቅተኛ ደረጃ በፈረንጆቹ በ2015 የነበረ ሲሆን በወቅቱም 104ተኛ ደረጃ ነበር። በአንጻሩ ከፍተኛውን ደረጃ ያገኘው በፈረንጆቹ 2006 ሲሆን ሰ 78ተኛ ደረጃን በያዘበት ወቅት ነው። ዓለማችን ቁጥር አንድ ፓስፖርት የሲንጋፖር ፓስፖርት ሲሆን ከአፍሪካ ደግሞ የሞሪሽስ ፓስፖርት ቀዳሚ እንደሆነ ተመልክቷል። የኤርትራ ፓስፖርት ወደ 38 መዳረሻዎች በመውሰድ 94ኛ ደረጃ ላይ ተቀምጧል። የአርቲስት ነፃነት ወርቅነህ ስርዓተ ቀብር በመንበረ ጸባኦት ቅድስት ስላሴ ካቴድራል ተፈጸመም። በስርዓተ ቀብሩ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የኪነ ጥበብ ቤተሰቦች፣ አድናቂዎቹ እንደዚሁም ወዳጅ ዘመዶቹ ተገኝተዋል። በአደረበት ህመም ጥር 8 ቀን 2018 ዓ ምት በድንገት ከዚህ ዓለም በሞት የተለየው ተወዳጁ አርቲስት ነፃነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት፣ በፊልም ደራሲነትና አዘጋጅነት፣ በተዋናይነትና በማስታወቂያ ባለሙያነት እንደዚሁም በሌሎች የጥበብ ስራዎች ሰራተኞቹ በኪነ ጥበቡ ቤተሰብ ዘንድ እጅግ ይታወቃል። ሁለገቡ አርቲስት ነጻነት ወርቅነህ ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆን አገልግሏል። አርቲስት ነጻነት ወርቅነህ በፊልምና በቲያትር ስራዎቹ እጅግ ተወዳጅ የነበረ ሲሆን በተለይም ሲቲ ቦይስ፣ ሳልነግራት ያንቺው ሌባ፣ ኤፍቢአይ፣ ሚስተር ኤክስ፣ ቾምቤ እና ሌሎች ድንቅ ብቃቱን ያሳየባቸው ፊልሞቹ ነበሩም። በተለይ በተለይ ፍሬሽማን የተሰኘው ነው ቲያትር ከህዝብ ጋር ያስተዋወቀው በኩር ስራው ነበር። አርቲስት ነጻነት ወርቅና ባለትዳርና የሶስት ልጆች አባት ነበር። ሀገርኛ ሪፖርት